የመንግስታቱ ድርጅት የሰብዓዊ መብት መስሪያ ቤት በተገባደደው የጎርጎሮሳውያን ዘመን አጋማሽ ላይ ባወጣው መግለጫ በኢትዮጵያ እየተካሄደ ያለው የሰብዓዊ መብት ረገጣ እንዳሳሰበው ገልጾ የኢትዮጵያ መንግስት በህዝቡ ላይ በደል መፈጸሙንና ያለመፈጸሙን ገለልተኛ ዓለም አቀፍ ተቋም እንዲያጣራ ቢጠይቅም ኢትዮጵያን የሚመሩ አካላት ፈቃደኛ አልሆኑም። አምኒስቲ ኢንተርናሽናል፣ ሂዩማን ራይት ዎች እና ፍሪደም ሀውስ የተባሉ ዓለም አቀፍ የሰብአዊ መብት ተቋማት በየዓመቱ የሚያወጡትን ዘገባ ኢትዮጵያ ስታ ጣጥል ጥል ቆይታለች። የአውሮፓ ህብረትና የአሜሪካ መንግስትም ኢትዮጵያን በጉዳዩ ላይ ከመኮንነን የተቆጠቡበት ጊዜ የለም። ፍሪደም ሀውስ ሰሞኑም ያወጣውን ዘገባ አስመልክቶ በአፍሪካ ክፍል የኢትዮጵያ ጉዳይ ተጠሪ አቶ ዮሴፍ ሙሉጌታ ለዶች በላ እንዲህ ያብራራሉ። ሪፖርት ውስጥ ከመቶ ሀምሳ በላይ ሀገሮች ይዳሰሳሉ። ሪፖርቱ በዋናነት የሚያተኩረው በሀገራቱ ውስጥ ያለውን የፖለቲካ መብቶች እና የሲቪል ነፃነቶች እንግዲህ ሁለቱ ዋና መለኪያዎች እነዚህ ሆነው በስሩ ለምሳሌ በፖለቲካ መብቶች ነፃነት ውስጥ የምርጫ ሂደትን፣ የመድብለ ፓርቲ ፖለቲካ መኖሩን፣ የመንግስት የአፈጻጸም ብቃትን፣ እንደዚሁም ሌሎች የፖለቲካ መብትን የሚመለከቱ ጉዳዮችን አንስቶ በተዘጋጁ የመመዘኛ መስፈርቶች ነጥብ እየተሰጠ ሀገራቱ ነፃ፣ ከፊል ነፃ፣ እንደዚሁም ነፃ ያልሆኑ የሚል ክፍፍል የሚሰጥበት ሪፖርት ነው። ፖለቲካ መብቶች በተጨማሪ ሌላው ትልቁ መመዘኛ ነጥብ የሲቪል መብቶች የሚባሉት ነው። እነዚህ ውስጥ ለምሳሌ የመናገር እና የመጽሐፍ ነጻነት፣ የጋዜጠኞች መብት፣ የመደራጀት መብት፣ የሕግ የበላይነት እንደዚሁም የግለሰቦች ነጻነት በርካታ በዓለም አቀፍ እና በአህጉራዊ የሰብአዊ መብቶች ሰነዶች የተካተቱ መብቶች መመዘኛ ተደርገው ከተወሰዱ በኋላ በእነዚህ በሁለቱ ትልልቅ ካቴጎሪዎች ውስጥ ያለው የሀገራቱ የአፈጻጸም ብቃት ተመዝኖ ወደ መቶ ፖይንት ተጨምቆ በዛ ልክ እየተመዘነ ሀገራቱ ሶስት የመመዘኛ ውጤቶች እንዲሰጣቸው የሚደረግበት ሂደት ነው። ኢትዮጵያ ነፃ ያልሆኑ ተብሎ ከሚመደቡት ሀገራት ውስጥ አንዷ ናት። እንደ አቶ ዮሴፍ ማብራሪያ ሀሳባቸውን ይቀጥላሉ። እንግዲህ ኢትዮጵያ ሁኔታ ስንመጣ እንደ ተለመደው ኢትዮጵያም በዚህ አመት ሪፖርት ውስጥ ከተካተቱት ሀገሮች አንዷ ናት። እንደምታስታውሰው ላለፉት ስድስት ዓመታት የኢትዮጵያ ውጤት በፍሪደም ሃውስ መለኪያ መሰረት ነፃ ባልሆኑ አገሮች ወይም ወደ ከሶስቱ ወደ የመጨረሻው ክፍል ውስጥ ነው የምትገኘው። ባለፈው ዓመት ጀምሮ ሀገሪቱ ውስጥ ከተነሳው ህዝባዊ ተቃውሞ ጋር ተያይዞ መንግስት የመንግስት አካላት እየወሰዷቸው እጅግ ሰፊ የፖለቲካ ተቃዋሚዎችን የማጥቃት እርምጃ ጋር ተያይዞ እንደዚሁም ወደ አመቱ መጨረሻ አካባቢ መንግስት ያወጀው የአስቸኳይ ጊዜ አዋጅና እሱን ተከትሎ በህገ መንግስታዊ እና መሰረታዊ የሰብአዊ መብቶች ላይ የተጣለው መጠነ ሰፊ እገዳ ያስከተሏቸውን የፖለቲካ መብቶች እና የሲቪል ነጻነቶች መሸርሸር እና መገደብ ከግምት ውስጥ በማስገባት ባለፈው አመት ከነበረችበትም ነፃ ያልሆነ ስቴተስ ወደ ታች ወይም ዳውንዋርድ አሮ እንዲያሳይ ሆኗል። ኢትዮጵያ ያገኘችው ውጤት። ለዶች በለ ራዲዮ ዘገባ መክብብ ሸዋ ነኝ ከዋሽንግተን ዲሲ